ጋቢና ቪኦኤ! ጋቢና ቪኦኤ! ሰላም ሰላም! እንዴት አመሻችሁ? ተሳፈሩ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም፣ እንደምናመሻችሁ። በዛሬው የጋቢና ፕሮግራማችን ሶስተኛ ቀን ስላስቆጠረው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ዘገባ አለን። ዝርዝሩን ሶራ ሀለኬ ከፊላደልፊያ ያደርሰናል። ሶራ ሀለኬ ነው። ባሬ ከዚህ ቀደም ማንም ወንድም ሆነ ሴት ፕሬዚዳንት እኔ አይደለሁም ቢል አይደለም፣ ማንም ይህችን አገር ለመምራት የሂላሪን ያህል ብቃት ያለው ሆኖ ተዘጋጅቶ አያውቅም። ሰሞኑን በኦሮሚያ ስለተነሳው ተቃውሞ የኦሮሞ ፌዴራሊስት ኮንፍረንስ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹን አነጋግረናል። በሌላ በኩል ደግሞ በእስር የሚገኙ የኦፌኮ አባላት የረሃብ አድማ ዘጠነኛ ቀኑን አስቆጥሯል። እስረኞቹ ተዳክመው መታየትና አንዳንዶቹም በግልኮስ ስለመሆናቸው የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላቱ ይናገራሉ። በፊት ደክሟቸው ነው ገብተው ጉልኮስ የሰጧቸው ንስተው ገብተው ነው እዛው በተኙበት ቤት ጉልኮስ የሰጧቸው ሲነቁ ግን ጉልኮስ እጃቸው ላይ እንዳለ ነው የተናገሩት። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ምላቱ ገመቹ ደግሞ ስለ ሰሞኑ የኦሮሚያ ሁኔታ ይናገራሉ። በመንዲ አካባቢ፣ ምዕራብ ወለጋ፣ እዛ አካባቢ ችግር እንዳለ ተረድተናል። እንዲሁም በምዕራብ አርሲ እንደምታውቁት፣ በአሰሳ፣ በዶዶላ በአካባቢ ያሉት በሙሉ ችግር ላይ እንዳለ ነው አሁን የምንገነዘበው። አቶ አድማሱሎ ካሌ ተወልዶ ያደገው በአንዲት ኢትዮጵያውያንና ከደቡብ ሱዳንና ከኬንያ ጋር በምታዋስን የድንበር ከተማ ነው። የማንዴላ ዋሽንግተን ፕሬዝዳንታዊ ቀጠና ተሳታፊ ነው። እነዚህ ቫሊዎች ተጠቅሞ እነዚህ በሁለቱ የሚጋጩ ወገኖች ማቆራኘት ይቻላል፣ አንድ ላይ ማምጣት ይቻላል። ግን ቻለንጁ ምንድ ነው? እዛ ጋር የተቀመጠው ድንበር ፖለቲካል ድንበር ዘለ ወደዛ ያንን ስራ መስራት አችልም። ፍቃድ የሚሰጥ የአካል የለ ሌሎች ተጨማሪ ፕሮግራሞችም ይዘናል። ሁሉንም ከፕሮግራማችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ዴሞክራቶች ፊላደልፊያ ከተማ ላይ በሚካሄደው የትላንቱ ብሔራዊ ጉባኤያቸው ያስተላለፉት መልእክት ግልጽ ነው። ሂላሪ ክሊንተን ቀጣዩዋ የዩናይትድ ስቴትስ ፕሬዚዳንት ለመሆን ዝግጁ ናቸው ዶናልድ ትራምፕ ግን ዝግጁ አይደሉም የሚል ነው። ፕሬዚዳንት ኦባማ ባደረጉት ንግግር አስተዳደራቸው ስላከናወናቸው ስኬቶች ነካክተዋል። ከዚያ በኋላ ሂላሪ ክሊንተን ሀገሪቱ የተሻለች የምትሆነው የተለያየ የጀርባ ታሪክ ያላቸው ሰዎች በአንድነት ሲቆሙ ነው የሚል እምነት ያላቸው ተወዳዳሪ መሆናቸውን አስረድተዋል። የዩናይትድ ስቴትስ ፕሬዚዳንት ለመሆን ከተወዳደሩት ወንድም ሆነ ሴት ከሂላሪ ክሊንተን በላይ ዝግጁ የሆኑበት ጊዜ አልነበረም ብለዋል። ፕሬዚዳንቱ በያዝነው ዓመት በዚህ የምርጫ ጊዜ ጥንጣሬንና ፍርሃትን ትተን መልካም ገጽታችን ላይ ማተኮር ረገድ ከእኔ ጋር እንድትቆሙ ጠይቃለሁ። ሂላሪ ክሊንተንን ለፕሬዚዳንትነት በመምረጥ አሁንም ይቺ ታላቅ አገር በምሰጠን ተስፋ የምናምን መሆናችንን ለዓለም ለማሳየት ከእኔ ጋር እንድቆሙ እጠይቃለሁ ብለዋል። ፕሬዚዳንት ኦባማ በትላንቱ የዲሞክራቶች ብሔራዊ ጉባኤ በተደረጉት ንግግሮች ላይ ያተኮረ ዝግጅት ወደ ኋላ ይዘን እንቀርባለን። የቱርክ መንግስት ከ2400 በላይ የሚሆኑ ወታደራዊ ሰራተኞችን ከስራ ባባረረ ማግስት ከፍተኛ ወታደራዊ መማክርት የተባበሩት ባለስልጣኖችን የሚተኩ ሰዎችን ለመሰየም አስቸኳይ ስብሰባ አካሂዷል። የቱርክ ወታደራዊ ኃይል ከስራ የተባረሩትን 149 ጄኔራሎችና አድሚራሎችን መተካት ይኖርባቸዋል። ወታደራዊ ባለስልጣኖቹ የተባረሩት ከሁለት ሳምንታት በፊት ተሞክሮ በከሸፈው መፈቅለ መንግስት ነበሩበት በሚል ጥርጣሬ ነው። ዊክሊክስ የተባ ባለው የዩናይትድ ስቴትስ ሚስጥራዊ ሰነዶችን አሾልኮ የሚያወጣው አካል ትላንት ከዲሞክራሲያዊ ፓርቲ ብሔራዊ ኮሚቴ የኢንተርኔት አገልግሎት የተሰረሰሩ ሀያ ዘጠኝ የተቀረጹ ድምጾችን ይፋ አድርጓል። ጀርመን ውስጥ በአንድ ሳምንት ጊዜ ውስጥ በተከታታይ በተካሄዱ ጥቃቶች ምክንያት ለስደተኞች በር የመክፈት ፖሊሲያቸውን እንዲቀለብሱ የቀረቡትን ጥያቄዎች በምንም አይነት አልቀበልም ሲሉ የጀርመን ቻንስለር አንጌላ መርከል ግልጽ አድርገዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ፕሬዚዳንት ባራክ ኦባማ በዲሞክራቲክ ፓርቲ ጉባኤ ላይ ትላንት ምሽት ባሰሙት ንግግር በተደጋጋሚ የሪፐብሊካን ፓርቲ እጩ ተወዳዳሪ ዶናልድ ትራምፕን ነቅፈዋል። ፕሬዚዳንቱ በተጨማሪ ዶናልድ ትራምፕ ዘረኛ መሪ የመሆን ብቃት የሌላቸውና ሰዎችን በማስፈራራት የሚያምኑ እንዲሁም በስራቸው ትጋት የጎደላቸው ሰው ናቸው ሲሉ አጣጥሏቸዋል። ፕሬዚዳንቱ ይህን በተናገሩበት ወቅት የጉባኤው ተሳታፊዎች ሂላሪ ክሊንተን ኦባማን የሚተኩ ብቸኛው ሰው ናቸው በማለት ጩኸታቸውን አሰምተዋል። ባልደረባችን ሶራ ሀለኬ በስፍራው ተገኝቶ ዝግጅቱን ሲከታተል ቆይቷል። አሁን ከፊላደልፊያ መስመር ላይ ይገኛል። ሶራ፣ መስመር ላይ ነህ? አለሁ አለሁ ጽዮን። እንደምናመሸ እንግዲህ የጋቢና አድማጮቻችን በቀጥታ እዛው እንደነበርክ እየተከታተሉ ነው። እስካሁንም አሁንም በቀጥታ የምታስተላልፈውን ፕሮግራም ለመስማት እየጠበቁ ነው። መስመሩን ላንተ ለቃለሁ። እንግዲህ እንዳልሽው ዛሬ በሂላሪ ክሊንተን እጩነትን በመቀበል የምጠናቀቀው የዲሞክራቶች ጠቅላላ ስብሰባ ወይም ኮንቬንሽን ትናንትና ላይላ መልክ ነበረው። ዛሬ ብቻ አይደለም ፕሬዚዳንት ኦባማን ጨምሮ ሌሎች ተናጋሪዎች ሂለሪ ክሊንተን የቁርጥ ቀን ሰው ናቸው፣ በልምዳቸው በስራ አክባሪነታቸው እና በአሳዩት የስራ ጸባይ የተመሰከረላቸው ናቸው ብለዋል። እንግዲህ ጽዮን፣ እንደሰማሽው ገና ስማቸው ሲጠራ እና ለንግግር ሲዘጋጁ ጭብጨባና ሙገሳ ያልተለያቸው ኦባማ ተተኪያቸው ሊሆኑ የሚችሉትን ሂለሪ ክሊንተንን በክርክር መድረክ አብሮ በመስራት እና ውሳኔን አብሮ በማሳለፍ ደረጃ ይተማመኑበታል ማንም ቢሆን ምንም ሂለሪን አክሎ ሊበልጥ የሚችል የለም፣ በማለት አመጓቅሳቸዋል። እንዲህ በማለት እስቲ ና ስማ። እንግዲህ ካለን ፋይል ከዚህ ቀደም ማንም ወንድም ሆነ ሴት ፕሬዚዳንት እኔ አይደለሁም ቢል አይደለም ማንም ይችን አገር ለመምራት የሂላሪን ያህል ብቃት ያለው ሆኖ ተዘጋጅቶ አያውቅም። እንግዲህ እንደሰማችሁት ስለ አሜሪካ ስለ ሂላሪ ክሊንተንን እና ስለ አሜሪካም ተናግረዋል። ስለ አሜሪካ የወደፊት ሂጣ ሲናገሩ ደግሞ የወደፊቱን አንፈራም፣ መልክ እናስይዘዋለን፣ እንደ መጣውም እንቀበላለን፣ አንድነታችን ጥንካሬያችን ነው ብለዋል። ያሰማቸው ይሄው፣ we don't fear the future we shape it we embrace it as one people stronger together than we are on our own ነገን በስጋት ተቆራምደን መጠበቅ አይደለም ሥራችን፣ ነጋችንን ማሳመር ማበጀት እንጂ። እንደ አንድ ሕዝብም ከተናጠል ይልቅ በአብሮነታችን ጠንካራ እንሆናለን። ሂላሪ ክሊንተን የምትረዳና የምታምነው ይህን ነው። ይህች ጠንካራ ታጋይ፣ ይህች መሪ፣ ይህች እናት፣ ይህች የሴት አርበኛ ይህን ለመሰለች አሜሪካ ቀጣይነት ነው የምትታገለው። ቀጥሎም የሪፐብሊካኑ ፕሬዚዳንታዊ እጩ ዶናልድ ትራምፕ ግን የአሜሪካን ድሮም ቢሆን አሁንም ጠንካራ መሆናን አያምኑም፣ ይጠራጠራሉ። አሜሪካ አሁንም ድሮም አያል ነበረች ትሆናለች ብለዋል። በፍርሃት የማትዋጥ እሳቸው ግን ፍርሃትን የሚሰብኩ ናቸው ብሏቸዋል። እሳቸው ልቅ ሰው ናቸው ብሏቸዋል። እንዲህ በማለት ይኸው በዚህ ዓመት በዚህ ምርጫ በፍርሃትና ጥርጣሬ የተመላ አስተሳሰብን ውድቅ በማድረግ አብራችሁን ትሰለፉ ዘንድ ጥሪ ላቀርብላችሁ እወዳለሁ። እናም በምትኩ ያን የምንታወቅበትን የላቀ ማንነታችንን በመጎናጸፍ አሁንም በዚህች ታላቅ አገር ቃል ኪዳን የምናምን መሆናችንን ለዓለም በማሳየት ሂላሪ ክሊንተንን ቀጣዩ ፕሬዚዳንታችሁ አድርጋችሁ እንድትመርጡ ጥሪ አቀርባለሁ። ቀጥሎም እንዲህ አሉ። እንግዲህ ይሄ መድረክ ይሄን መድረክ ለግ ቅቃይስ ወርድ አሜሪካ በጥሩ ሰው እጅ እንደሆነች አውቃለሁ። ከተናጋሪዎቹም ብዙዎቹ ይህንን ነው የተናገሩት። ሂላሪ ክሊንተን ለፕሬዚዳንትነት ምርጫ ከእኔ ጋር እንደተዘጋጃችሁ ከሂለሪ ጋርም እንደነበራችሁ፣ አሁንም ከሁላቸውም የምማጸናችሁ ይህን እንድታደርጉ ነው ያሉት። በብዙ ሰው ፊት በብዙ ሺህ የሚቆጠሩ ሰዎች ፊት እንዲህ በማለት አሁንም በዩናይትድ ስቴትስ የመከፋፈልን ዘር የሚዘራ የራሱን ጥቅም ለማስከበር የሚፈልግና ያልሆነ ነገርም በመደስኮር ዓለምን ግራ በማጋባት የግል ጥቅሙን የሚያሳድድ ሰው ነው። ይህ እውን እንዲሆን ግን እኛ አሜሪካውያን ልንፈቅድ አይገባም። አሁን እሱ ቃሉ የተናገሩት ምክትላቸው ጆ ባይደን ነበሩ። አሜሪካ የራሳቸውን ጥቅም የሚያስከብሩትን ሰው አይደለም የምትመርጠው የሚያስብላትን ነው እንግዲህ ያሉት ሰውን እንደሰማቸው። አዎ እንግዲህ ሶራ እዚህ ጋር እኛም ስንሰማው አንዳንድ ነገሮች የቴክኒክም ችግር ስላለ ነው የድምጽ መደባለቅ የነበረው። እስቲ የመጀመሪያውን ያነሳኸውን ነጥብ አስረግጠህ ለፍና ወደሚቀጥለው ሂድ። ያነሳሁት ማለት የተናገሩት እንግዲህ ሁለቱም ተናግሯል ፕሬዚዳንት ኦባማም ተናግሯል ጆ ባይደንም ተናግሯል። ሁሉም ስለ ሂለሪ ክሊንተን ጀግንነት ጥንካሬና የአገር መምራት ያላቸውን ብቃት ነው የተናገሩት። ቀድሞ ቀጥሎ የተናገሩት ደግሞ የቀድሞ የአሜሪካ የመከላከያ ሚኒስትርና የሲአይኤ ዳይሬክተር ሊዮ ፋኔታ ናቸው ስለ ዶናልድ ትራምፕ ሲናገሩ ለሀገሪቱ አደጋ ሊሆኑ ይችላሉ፣ ራሽያ ሀገራችንን እንድትሰልል የሚያደርጉ ቴሌቪዥንን በማየት እና የዓለም የቁንጅና ውድድርን በመከታተል አገርን ለመምራት ልምድ የምፈልጉ ሰው ናቸው ብሏቸዋል። በንግግራቸው መሀል ታዲያ በአሜሪካ አሜሪካ በስለላ አይሮፕላኗ የምታደርገው ግድያ ይቁም የምሉ ከፍተኛ ተቃውሞ ከህዝቡ ሲሰሙ ነበሩ። እጽዮን እንደሰማሽው ሌላው ደግሞ የሂለሪ ክሊንተን ምክትል ፕሬዚዳንት ምክትል ፕሬዚዳንትነት የታጩት የሚኒሶታ ተወላጅ የስፓኒሽ ቋንቋን ቀላጥፎ የሚናገሩ ቲም ከይን ነበሩ። ሂለሪ ክሊንተንን አመስግነው እንዲህ ብለዋል። ስለ ትራምፕ በእጅጉ የላቀች ሀገር ናት። ኦባማ ሁለቱ ሶራ እንግዲህ እስቲ የተገኘበትን ዘርዘር አድርገህ ንገረንና፣ እናጠቃል ምክንያቱም ሰዓት እየሄደብን ያለውና ማጠቃለያችንን ስጠን። ማጠቃለያ እንግዲህ ዛሬ ብዙ ይናገራሉ። ትናንትእና ብዙ ሰዎች እንደተናገሩ ዛሬም ብዙዎቹ ይናገራሉ። እንደምታውቁት ሂለሪ ክሊንተን ዛሬ የአክሰፕታንስ ስፒች ወይንም ደግሞ የፓርቲያቸው የሰጣቸውን አላፍነት ለመቀበል ይዘጋጃሉ። በቼልሲ ክሊንተን በልጃቸው አማካኝነት ለሕዝብ ይተዋወቃሉ። ብዙ ተናጋሪዎች ናቸው እንግዲህ ዛሬ የሚናገሩት። ሌላው ደግሞ የእኩልነት ክፍያ እና የእኩልነት ስራ ወይንም ደግሞ ፌርነስ እና ዌጅ የሚሏቸው ብዙ ሰዎችን ሲያከራክሩ የነበሩ ሰዎች ናቸው። ጉዳዩ ማለት ነው ብዙዎቹ ይናገራሉ ዛሬ ሲሆን እሺ፣ በጣም እናመሰግናለን። እንግዲህ በቀጣይም ስትመጣ ጠቅለል ያለ ሪፖርት እንደምሰጠን ተስፋ እናደርጋለን። ሶራ፣ በጣም እናመሰግናለን። ቀሪውን ሪፖርቶችን አድማጮቻችን ከፌስቡክ እንዲከታተሉ በዚህ አጋጣሚ እንጋብዛለን። መልካም የስራ ሳምንት ጊዜ ይሆንልን። አራቱን የኦሮሞ ፌዴራሊስት ኮንግረስ አመራር አባላትን ጨምሮ ዘጠኝ እስረኞች በቅሊንጦ ማረሚያ ቤት በረሃብ አድማ ላይ መሆናቸው ታወቀ። የረሃብ አድማው ዛሬ ዘጠነኛ ቀኑን መያዙ ምንጮች ተናግረው እስረኞቹ በእጅጉ ከመጎዳታቸው የተነሳ በጉልኮስ እየተረዱ ነው ብለዋል። ቅሊንጦ ተብሎ በሚጠራው ማረሚያ ቤት በአንድ ክፍል ታስረው የሚገኙት የኦሮሞ ፌዴራሊስት ኮንግረስ አባላት ብቻ እንዳልሆኑ የእነዚሁ እስረኞች ቤተሰብ አባላት ይናገራሉ። ቅሊንጦ ተብሎ በሚጠራው ማረሚያ ቤት በአንድ ክፍል ታስረው የሚገኙት የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት ብቻ እንዳልሆኑ የእነዚሁ እስረኞች ቤተሰብ አባላት ይናገራሉ። የረሃብ አድማውን ከመጀመሪያው ቀን አንስቶ በማድረግ ላይ የሚገኙትም የኮንግሬሱን አመራር አባላት አቶ ጉርሜሳ አያ ነው አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ አቶ ብርሃኑ ተክለያሬድ፣ አቶ ዮናታን ተስፋዬ፣ አቶ ፍቅረ ማርያም አስማማው፣ አቶ ማስረሻ ሰጠኝና አቶ አበበ ኦርጌሳ እንደሆኑም ምንጮቹ ተናግረዋል። የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላቱ ሰሞኑን የነበረውን ሁኔታ ለቪኦኤ አስረድተዋል። ደጀኔ ያልወጣውም የወጣው አዲሱ ነው። አዲሱን ደግሞ ያናገረችው እህቱ ናት። ዛሬ ዘጠነኛ ቀናቸው ነው ለሊት ደግሟቸው ነው ገብተው ጉልኮስ የሰጧቸው። ቀጋን ስተው ገብተው ነው እዛው በተኙበት ቤት ጉልኮስ የሰጧቸው። ሲነቁ ግን ጉልኮስ እጃቸው ላይ እንዳለ ነው የተናገሩት። አዲሱ ደግሞ ያው ሌሎቹ ስለደከማቸው እሱ ጉልኮሱን ይዞ አንድ ሰው ይምጣ ሲባል እሱ ነው መጥቶ ጉልኮሱ በእጁ ላይ እንዳለ ነው መርዶ ቤተሰቡን ያናገረው። ዘጠኝ ናቸው። ዘጠኙም እዛ አንድ ቤት ያሉ ዘጠኙም ናቸው ጉልኮስ እየወሰዱ ያሉ። በአካላቸው ላይ የሚታይ ጉዳት እንዳለም ጠይቄያቸው የታዘቡት እንዲህ ሲሉ ገልጸዋል። በሻዋናታቸው ላይ ትናንትና መራመድም አይችልም። ያው እኛ በግድ ምግብም ባይወስዱ እንዲያዩን ነው ያው ምግስቱ ወስደን ይደን እንመልሳለን። ይህን ደግሞ መፍትሄ የሚሰጧቸው መሰለን ማረሚያ ቤቱ ቶሎ የሚጨርሱ መሰለን እንጂ የራሳቸውን እስኪ ስጡ የሚጠብቋል መሰለን። በጣም ተዳክመዋል ነው የሚልኛው። አዎ በጣም ተዳክመዋል። ትናንትና ራሱ ተመልሶ እስከሚሄድ ድረስ በጣም ብዙ ሰዓት ነው ቆሜ አየሁት። በጣም እንትን ግድግዳዎቹን እንጃቶቹን እየያዘ ነው ሲሄድ የነበረ። እጁንም ራሱ መሸከም አልቻለም። መቶ ባናገር ነው ሰዓት አዎ መቶ ያናገረን አካልም የለም ነው ያለኝ። በሌላ በኩል ደግሞ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ በአሁኑ ወቅት በኦሮሚያ ክልል የተለያዩ ክፍሎች ያልተቋረጠ የህዝብ ጥያቄና ተቃውሞ እንዳለ ከአባሎቻችን እየተረዳን ነው ሲሉ ለቪኦኤ የገለጹ አቶ ሙላቱ እንዳስረዱት ከሆነ በኦሮሚያ የተለያዩ ማዕዘናት ከህዝብ ለሚቀርቡ ጥያቄዎች መንግስት ተገቢ መልስ እንዳልሰጠም ተናግረዋል። ህዝባዊ ተቃውሞ ተቀስቅሶባቸዋል ያሏቸውን አካባቢዎችም እንደሚከተለው ዘርዝረዋል። አሁን በመንዲ አካባቢ፣ ምዕራብ ወለጋ፣ እዛ አካባቢ ችግር እንዳለ ተረድተናል። እንዲሁም በምዕራብ አርሲ እንደምታውቁት፣ በአሰሳ በዶዶላ በአካባቢው ያሉት በሙሉ ችግር ላይ እንዳለ ነው አሁን የምንገነዘበው። እንደዚሁም በምዕራብና ምስራቅ ሐረርጌ በቦረና ዞን ምዕራብ ሸዋም እንደምታውቁት በከፍተኛ ደረጃ ተቃውሞዎች እየተካሄዱ ነው። እስኪ በመጀመሪያ መንድ አካባቢ የተፈሰማሉ ወይም ተደርጓል የተባለ ነገር ዝርዝር ካሉት ሊነግሩን ይችላሉ? ኢንፎርሜሽኑን እንደተረዳን ህዝብ ሰላማዊ ሰልፍ ለማድረግ እንትን እያደረገ ነው። በኃይል እንግዲህ ያን ለመቆጣጠር በየቦታው ኃይል እንደተሰማራ ነው። የኃይል እርምጃም እየተወሰደ ነው። በዚህ ጉዳቱ ምን ያህል እንደሆነ ለጊዜው በዝርዝር አልደረሰንም፣ እየተቀጣጠለን ያለ ነው። ምክትል ሊቀመንበሩ እንዳሉት ከሆነ ፓርቲያቸውና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በሀገሪቱ ለሚነሱ ህዝባዊ የመብት ጥያቄዎች መንግስት ከኃይል ይልቅ በሰላማዊ መንገድ እንዲፈታቸው በተደጋጋሚ ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ሌላ ዘገባ ስናመራ የዩናይትድ ስቴትስ መንግስት በዚህ ዓመት አንድ ሺህ አፍሪካዊ ወጣቶችን የመሪነት ስልጠና በመስጠት ላይ ይገኛል። እነዚህ ወጣቶች በማህበረሰባቸው ለውጥ ለማምጣት የያዟቸው ስራዎችና ሀሳቦች እንዲሳኩ እርስ በርስ እንዲማማሩና እንዲገናኙ ያመቻቻል። አድማሱ ሎካሌ ተወልዶ ያደገው በአንዲት ኢትዮጵያን ከደቡብ ሱዳንና ከኬንያ ጋር በምታዋስን የድንበር ከተማ ነው። የማንዴላ ዋሽንግተን የፕሬዚዳንታዊ ቀጠና ተሳታፊ ነው። ከሄኖክ ሰማግዜር ጋር ያደረ ባደረጉት ቆይታ ወጣቱ በሰላም ግንባታ የያዘውን ጥረት የሚዳስስ ይሆናል። በመጀመሪያ ስሜ አድማሱ ለኳ ላይ ክደው ይባላሉ። ተወልጄ ያደግኩት ኪቢሽ የምትባል የድንበር ከተማ ነው። ኪቢሽ ማለት በደቡብ ክልል ደቡብ ኦሞ ዞን በእኛ ንጋቶም ወረዳ በኬንያ በኢትዮጵያና በደቡብ ሱዳን ድንበር መካከል የምትኖር ትንሽ ከተማ ነች። እንሰራ የነበረው የአካባቢ በቀል ኤንጂኦ በማቋቋም ነበረ። የዛ የደቡብ ኦሞ ተወላጅ የሆኑ ሰዎች የሆኑ ልጆች አንድ ላይ በመሆን እዛ ያለው ሁል ጊዜ በተደጋጋሚ ይነሳ የነበረ የብሔር ብሔረሰቦች ግጭትን ለመቀነስና ብሔር ብሔረሰቦቹ በሰላም በሰላምና በመግባባት በመመቻቻል አምብሮ እንድኖሩ የተለያዩ የፒስ ዳያሎጎችን በማመቻቸት ስልጠናዎችን በመስጠት እንሰራ ነበር። እኛም በተከታታይ የምንዘግበው ነው። አሁን የጠቀስከው ደቡብ ሱዳን፣ ኬንያና ኢትዮጵያ ድንበር አካባቢ ያለው የተለያዩ ግጭቶች የሚነሱበት ነው። በቅርቡ እንዲያውም በደቡብ ሱዳንና በኢትዮጵያ ድንበር አካባቢ ግጭት ተነስቶ ከብት መንዳት፣ ልጆች መውሰድ መታኮስ የመሳሰሉ አሉ። ግን ከዛም ያለፈ ደግሞ አብሮ መናገድ፣ አብሮ መስራት፣ በእንጀራ ጉዳይ ላይ ደግሞ መተባበር አለ። እስኪ በአካባቢ ያሉትን ሰላም ለማስፈን ያሉት ፈተናዎች ምን እንደሆኑ እና ደግሞ ሰላም ለማምጣት እድል የሚፈጥሩ በጎ ነገሮች ምን እንደሆኑ ግለጽ። መጀመሪያ ከጥሩ አጋጣሚዎች ወይም ደግሞ ኮኔክተር ከሆኑ ነገሮች ለጀመር ደቡብ ኦሞ በተለይ እኛንጋቶም ድንበር አካባቢ የሚኖሩ ብሄረሰቦች በዛ በኩል ካሉት ብሄረሰቦች ጋር ሁም በጣም የሚያገናኛቸውና የሚያቆራኛቸው ነገሮች ለምሳሌ ወደ ኬንያ በኬንያ በኩል ሰሜን ኬንያ ላይ ቱርካና የሚባል ብሔረሰብ አለ። ከእኛንጋቶም ጋር በምንም ታምር መለየት አችልም። ቋንቋ አንድ ነው፣ ባህልም አንድ ነው፣ የኑሮ ዘይቤም አንድ ነው፣ ሁሉም ነገር አንድ ነው። ነገር ግን ይጋጫሉ፣ ይዘራረፋሉ፣ ይገዳደላሉ። ወደ ሱዳን ደቡብ ሱዳን ድንበር ስትመጣ ደግሞ ቶፖሳ የሚባል አለ። በተመሳሳይ እኛንጋቶም የሚባል ደግሞ ወደዛ ያሉ አሉ። እኛንጋቶም ናቸው፣ የደቡብ ሱዳን ሰብጀክት ናቸው። ለኢትዮጵያ ደግሞ ለደቡብ ሱዳን ናቸው። በተመሳሳይ እነዛም እንደ ኬንያ ቱርካና ሁሉ እንደዚሁ ሼር የሚያረጓቸው ቫሊዎች አሉ። ለምሳሌ ቋንቋ፣ ባህል፣ አለባበስ ብዙ ሼር የሚያደረጓቸው ነገሮች አሉ። ሶ እነዚህ ቫሊዎች ተጠቅሞ እነዚህ በሁለቱ የሚጋጩ ወገኖች ማቆራኘት ይቻላል። አንድ ላይ ማምጣት ይቻላል። ግን ቻሌንጁ ምንድን ነው? እዛ ጋ የተቀመጠው ድንበር ፖለቲካል ድንበር ዘለ ወደዛ ያንን ስራ መስራት አትችልም። ፍቃድ የሚሰጥ አካል የለም። በኢትዮጵያ በኩል ስትመጣ በተለይ የሰላም ስራን ለመስራት ብዙ አዳጋች ወይም ደግሞ ተግዳሮት የሚሆኑ ብዙ ነገሮች አሉ እኔ ካጋጠሙኝ፣ ማለት ለምሳሌ የመንግስት ፖሊሲ ባይጥሱ ትንሽ እንደ ተግዳሮት የገጠሙበት ሁኔታ አለ። ምክንያቱም የ2009 የሲቪል ሶሳይቲ አዋጅ ምናልባት እልታወቅ ይችላል። ያ አዋጅ ማንኛውም መንግስታዊ ያልሆነ ድርጅት በሰላም ግንባታና በግጭት መከላከል መስራት አይችልም። ቢሰራም እንኳን የራሱን የሆነ ሪሶርስ እንጂ ከሌሎች ከዶነሮች እንዲህ ሪሶርስ አግኝቶ መስራት አይቻልም። አሁን የምሰሩት ስራ ስንመለከት የኢትዮጵያ መንግስት ብቻ ሳይሆን የኬንያን መንግስት የአካባቢው የቀጠናውን ጸጥታ በመጠበቅ ረገድ በማህበረሰቦች መካከል ውይይት እንዲኖር የቆዩ ደግሞ ሰላም ሊያመጡ የሚችሉ ባህላዊ መንገዶችንም የምትፈልጉበት ግጭት ለማስወገድ የምትጥሩበት ነው። ምን ያህል ጎዳችው? በእርግጥ ብዙ ጎቶናል። ጎቶናል ስል ህዝቡን ወክዬ ነው ጎቶናል አልኩ። ምክንያቱም የዛ አካባቢ ተወላጅ ስለሆነ ህዝቡ የኔን ፔን ማለት የነሱ ፔን ይሰማኛል። ምክንያቱም አዋጁ ከመጣ በኋላ የተለያዩ ኢንሲደንቶች ተከስተዋል። በተለይ በቱርካናና በእኛንጋቶም እንዲሁም በቱርካናና በዳሰነች በሱርማና በእኛንጋቶም ብዙ ኢንሲደንቶች ነበሩ። እነዛ ኢንሲደንቶች ኢንተርቪን ለማድረግ እኛ ሜቢ የዛ ስራ የፒስ ፕራክቲሽነር የሆኑ ሰዎች ኢንቮልቭ ለማድረግ አጋጣሚ ማግኘት አልቻለም። ሁሉም በርደን ማለት ብዙ በርደን ወደ መንግስት ሄደ። መንግስት ደግሞ ያን ኮፕ ማድረግ አልቻለም። የተወሰኑ ቦታዎችን ኢንተርቪ ማድረግ እሱ ብቻ አይደለም። ወደዛ ሌጋል ኤንቲቲ ይዞ ወደ ኬንያ ተሻግሮ ስራውን ለመስራት ቻለንጅ የሆነበት ጊዜ አለ አስታውሳለሁ። የወረዳ አስተዳዳሪዎች ያንን ፕሮፐርሊ ያልሰሩበትም ሁኔታ አይቻልም። ስለዚህ የአካባቢው አስተዳደር በተለይ እዛው ኬንያ ያለው የአካባቢው ኢትዮጵያ ውስጥ ያለው የአካባቢ አስተዳደር ደቡብ ሱዳን ውስጥ ያለው የአካባቢው አስተዳደር እንደዚህ እርስ በርስ ከድንበር ተሻግረው የሚሰሩበት አሰራር አላቸው። እናንተስ እንደ ማህበረሰብ መሪ እዛ ገብታችሁ እንስራ ስትሉ ግንኙነት መስመር የለውም? የግንኙነት መስመር አለ ነገር ሜይ ቢ አሁን እዛ ጋር እንደ ጥሩ አጋጣሚ በፊት እንጠቀመ የነበረው የሲወር ኮንፍሊክት አለ። ዋና ያ ሪስፖንስ ሜካኒዝም አንድ የሲዋን የኢጋድ ብራንች አለ ክሮስ ቦርደር ላይ ክሮስ ቦርደር ኮንፍሊክት ላይ የሚሰራ ነገር፣ ግን ሲዋን ከተወሰኑ አመታት ከተወሰኑ ከአንድ ከሁለት አመት በኋላ እዛ ላይ አክቲቭ አለ አይደ አልነበረም። ፎር ኤግዛምፕል እኔ እንደ ፊልም ሞኒተር ሰራና ፊልም ሞኒተሮች በዛ በኩልና በዚህ በኩል የሚገናኙበት ሁኔታ ነው። ነገር ግን በመሀል ይሄ ግንኙነት ኢንተራፕትድ ሆነ። ምክንያቱም እዛ ጋር ቴንሽን በመብዛቱ ኢንተራፕትድ ሆነ፣ መገናኘት አልቻለም። ኢን ቴርም ኦፍ ሎካል አድሚኒስትሬሽን ሎካል አድሚኒስትሬሽን የሚገናኙበት ሲስተም የለም። ፕሮፐር የሆነ ክሊያር የሆነ ሲስተም የለም። ግን አት ናሽናል ሌቨል የወረዳ አስተዳዳሪዎች እና የክልል ኮሚሽነሮች ጉባኤ ተብሎ በአዲስ አበባ እንዲሁም በናይሮቢ የሚካሄድ ስብሰባ አለ። ያ ስብሰባ ሲካሄድ ሎካል ኮሚኒቲን ኢንቮልቭ በሚያደርግ መልኩ አይደለም። አት ሀይር ሌቨል የውጭ ጉዳይ ሚኒስቴር፣ የፌዴራል ጉዳይ ሚኒስቴር እና ኢንተርናል ጉዳዮች እነሱ ናቸው ኢንቮልቭ የሚሆኑት ሎካል ኮሚዩኒቲ ግን ኢንቮልቭ አይሆንም፣ ፓርቲሲፔትድ አይሆንም። እና ያ ትንሽ እዛ ጋር ያለውን ሲስተም ፕሮፐርሊ ሞኒተር እንዲያደርግ እና ምቹ ሁኔታዎችን እንዲፈጥር አላመቻቸውም። በጣም ነው የማመሰግነው። ከሰሜን አፍሪካ የሜዲተራን ባር አቋርጠው ወደ ጣልያን ለመሻገር የሞከሩ ከ ሶስት ሺህ የሚበልጡ ስደተኞችና ፍልሰተኞች በዚህ ዓመት ብቻ ህይወታቸውን አጥተዋል። የዓለም አቀፉ የፍልሰት ድርጅት አይኦኤም እንዳስታወቀው ባለፈው ዓመት ከተመዘገበው የስደተኞች ሞት ቁጥር የዘንድሮ በ1 ሺ ቁጥር ጨምሯል። የቪኦኤ ዘጋቢ ጆዲ ካፖ የዘገበውን መስታወት አድራጋው ታቀርበዋለች። ዓለም አቀፉ የፍልሰት ጉዳይ ድርጅት አይኦኤም እንደዘገበው 250 ሺ ስደተኞችና ፍልሰተኞች ወደ አውሮፓ ገብተዋል። እስካሁን የተመዘገበው የዚህ ዓመት ቁጥር ካለፈው ዓመት ጋር ሲተያይ በ30 ሺህ ጭማሪን አሳይቷል። ብዙዎቹ ስደተኞች ወደ ጣሊያን ነው የሚጓዙት። ምክንያቱም ከወራቶች በፊት በአውሮፓ ህብረት በተደረገው ስምምነት ቱርክ የሶሪያ ስደተኞችን የአፍጋኒስታንና የኢራቅ ስደተኞችን ደግሞ ግሪክ መቀበል አቁመዋል። የዓለም አቀፉ የፍልሰት ጉዳይ ድርጅት አይኦኤም ቃል አቀባይ ፍላቪዮ ዲጃግሞ እንዳሉት ወደ ጣሊያን ከሚሰደዱት ስደተኞች የሚበዙት ከምዕራብና ከምስራቅ አፍሪቃ የፈለሱ ናቸው። ሶርያውያን ወደ ጣሊያን እየተሰደዱ አይደለም። ስለዚህም የባልካንን ድንበር መዝጋት ለሶርያውያን ሌላ መተላለፊያ አላበጀም። ብዙዎቹ የሶሪያ ስደተኞች አሁንም በቱርክ እንደ ተያዙ ናቸው ያሉት። ወደ ጣሊያን የሚገቡትም አብዛኞቹ ስደተኞች ከናይጄሪያ፣ ከማሊ፣ ከጋምቢያ ከጋና፣ ከሴኔጋል፣ ከኤርትራ፣ ከኢራቅና ከሶማሊያ እንዲሁም ከሱዳን የመጡ ናቸው። የዓለም አቀፉ የፍልሰት ጉዳይ ድርጅት አይኦኤም ቃል አቀባይ ፍላቪዮ ዲጃግሞ እንዳሉት ለስደት የሚያበቃቸው የተለያዩ ምክንያቶች ናቸው። በጦርነት በፖለቲካና በሃይማኖት ሳቢያ ከሚደርስባቸው ወከባ በመሸሽ ነው በርካቶች ሀገራቸውን ለቀው የሚሰደዱት። አንዳንዶቹም ከከፋ ድህነት ሽሽት ነው። እንዲያውም አብዛኞቹ ስደተኞች ወደ አውሮፓ የመሰደድ ፍላጎት ያልነበራቸው ሲሆኑ እንደ ቀድሞው በሊቢያ ስራ እናገኛለን የሚል ተስፋ ይዘው ነው ወደዚያ የሚያቀኑት። ባለፉት ዓመታት በሊቢያ በነበረው ሀገር አቀፍ ያለመረጋጋትና ችግርን ስደተኞች ሳይረዱና ሳያውቁ ነው ወደ ሊቢያ የሚጓዙት። የዓለም አቀፉ የፍልሰት ጉዳይ ድርጅት ቃል አቀባይ ፍላቪዮ ዲጃግሞ እንዳሉት ገና የሊቢያን ድንበር ተሻግረው የዚያችን ሀገር ምድር እንደረገጡ ለዘረፋና ለአፈና ይጋለጣሉ፣ ይደበደባሉ፣ ያለምንም ምክንያት ለመስራት ይገደላሉ። ምናልባትም ሥራ አግኝተው ከሆነ እንኳን ያለ ክፍያ ይባረራሉ። እናም በሊቢያ የሚደርስባቸው እንግልት እጅግ በጣም ከባድና የከፋ የሰብአዊ መብት ረገጣ የታጀበ ነው። የዓለም አቀፉ የፍልሰተኞች ጉዳይ ድርጅት ከሳራ በታች ለሚገኙት ሀገሮች በሊቢያ ያለውን የሰብአዊ መብት ጥሰት በተመለከተ መረጃን ለማዳረስ እቅድ ይዟል። ቃል አቀባዩ እንዳሉት በሊቢያ ያለውን አስቸጋሪ ሁኔታ በመረዳት ወደ ሀገራቸው የተመለሱ ቢኖሩም አብዛኛዎቹ ግን ወደ አውሮፓ ለመሄድ ነው የሚፈልጉት። ወደ ሀገራቸው ለመመለስ አደገኛ ነው ብለው የሚያስቡ አሉ። ለህይወታቸው ስለሚሰጉም በሊቢያ መቆየት አይፈልጉም። በመንገድ ላይ እንኳን ለመንቀሳቀስ ይፈራሉ። እናም ሕይወታቸውን ለማዳን ሲሉ የሜዲትራኒያንን ባህር ለማቋረጥ ይገድዳሉ። ቃል አቀባዩ እንዳሉት ብዙ ሴቶች በተለይም ከናይጄሪያ የሚሰደዱት ለሕገወጥ አዘዋዋሪዎች ይጋለጣሉ። ብዙዎች በበረሃ ይሞታሉ። ከዚያ የተረፉት በሺዎች የሚቆጠሩት ደግሞ በሜዲትራኒያን ባህር ይዋጣሉ። በዚህ ዓመት አውሮፓ የደረሱት 250 ሺህ ስደተኞች ከ500 ሚሊዮን ከሚሆነው የአውሮፓ ሕዝብ ጋር ሲወዳደር ቁጥሩ ትንሽ ነው። እነዚህን ስደተኞች መቀበል ለአውሮፓ ህብረት ሀገሮች ጫና ሊሆኑባቸው አይገባም። ጥቂት ሀገሮች ግን አሁንም ድንበሮቻቸው እንደዘጉ ናቸው። ቃል አቀባዩ አውሮፓ ወጣት ሰራተኞች እንደሚያስፈልጋትም ጨምረው ተናግረዋል። አውሮፓ ለህልውናዋ ስደተኞችም መቀበል ይገባታል። ስደተኞችም ወደ አውሮፓ መሄድ ግድ ይሆንባቸዋል። በመሆኑም ለስደተኞች በጋራ መፍትሄ መፈለግ ይኖርብናል። ድንበሮችን በመዝጋት ሳይሆን ስደተኞች በህጋዊ መንገድ ወደ ሌሎች አገሮች የሚገቡበትን ሁኔታ በማመቻቸት በጋራ መስራት አለብን። በርካታ መርከቦች በሜዲትራኒያን ባህር ላይ ለጥበቃ ቢሰማሩም ባህሩን ለማቋረጥ የሚሞክሩ የስደተኞች ሞት ቁጥር ግን መቀነስ አልተቻለም። የዓለም አቀፉ የስደተኞች ጉዳይ ቢሮ ለሞት የሚበቁትን የስደተኞች ቁጥር ለመቆጣጠር አዳጋች እንደሆነበትም አስታውቋል። በሰሜን አሜሪካ የኢትዮጵያዊነት ውርስና ቅርስ ማህበር ስድስተኛ ዓመቱን የበዓል የፊታችን እሁድ እዚህ ዋሽንግተን ዲሲ ውስጥ በሚገኘው ጆርጅታውን ዩኒቨርሲቲ ውስጥ ያካሄዳል። በበዓሉ ላይ ምን ምን ዝግጅቶች እንዳሉ አዲሱ አበበ ባልደረባችን የህዝብ ግንኙነት ኃላፊውን ካሌብ አማረን አነጋግሯል። በምሽቱ ፕሮግራማችን ይቀርባል። ለዛሬው ግን እኛ ሰዓታችን ስላለቀ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። መልካም ምሽት።